የትግራይ ክልል ምክር ቤት ምርጫን በተመለከተ በክልሉ ህገ መንግስት ላይ ማሻሻያ ማድረጉ ተገልጿል። ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ የክልሉ የምርጫ ስርዓት በቅይጥ ትይዩ የምርጫ ስርዓት እንዲተካ መወሰኑን የገለጸው ሙሉጌታ አጽብሀ ከመቀሌ ዝርዝሩን ይዟል። የትግራይ ክልል ምክር ቤት አምስተኛ ዘመን ዘጠነኛ አስቸኳይ ጉባኤ በዛሬው ዕለት በመቀለ ከተማ አካሂዷል። ምክር ቤቱ በጉባኤው የክልሉ ህገ መንግስት አንቀጽ 48 ንዑስ አንቀጽ ሁለት በማሻሻል በክልሉ ከዚህ በፊት የነበረው የአብላጫ ድምፅ የምርጫ ስርዓት በመቀየር በቅይጥ ትይዩ የምርጫ ስርዓት እንዲተካ በማድረግ ተግባራዊ ይሆናል ተብሏል። የምክር ቤቱ የህግና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ሞገስ ታፈረም ከአብላጫ ድምፅ ስርዓት ወደ ቅይጥ ምርጫ ስርዓት ማሸጋገር ነው የነበረው። ስለዚህ የቅይጥ ምርጫ ስርዓት በትክክል አሁን ላለንበት ለትግራይ ህዝብና ለትግራይ ክልል የኢኮኖሚ ማህበራዊና ፖለቲካ አስተሳሰብ እድገት የሚመጥን ሆኖ ስለተገኘ ይህ ቅይጥ ስርዓት ተግባራዊ እንዲሆን በሚል የህገ መንግስታዊ ማሻሻያ በሙሉ ድምፅ አጽድቋል። ይህ የምርጫ ስርዓት ማሻሻያ ቀድሞም ጥናት የተካሄደበት ነው ብለዋል አቶ ሞገስ። በክልሉ ዲሞክራሲ ለማጎልበት የህዝብ ድምፅ ዋጋ እንዲኖረው ለማድረግ ይህ የምርጫ ስርዓት አጋዥ ነው በማለት ገልጸዋል። በድምፅ ብልጫ ሊያሸንፍ የችሉ ፓርቲዎች በአግባቡ ያስተናግዳል። ሁለተኛ ለማሸነፍ ብቁ የሆነ ድምፅ ያላገኙ የፖለቲካ ፓርቲዎችም ባገኙት ድምፅ ልክ በምክር ቤቱ ተሳትፎ እንዲኖራቸውና ወንበር እንዲያገኙ ምቹ ሁኔታ ይፈጥራል። ሶስተኛ የህዝባችን ድምፅ በሙሉ ዋጋ እንዲያገኝ ያደርጋል። የተወሰነ ድምፅ ያገኘውም ወንበር የሚያገኝበት ስርዓት የሚፈጥር ስለሆነ ለፖለቲካ ፓርቲዎችም በምክር ቤቱ ወንበር አግኝተው በቀጣይነት የሚታገሉበትና ሀሳባቸውን የሚያቀርቡበት ሰፊ እድል ይፈጥራል። የትግራይ ህገ መንግስት ለማሻሻል በህገ መንግስቱ መሰረት በክልሉ የሚገኙ ዘጠና አራት ወረዳዎችና ከተሞች ካጸደቁት በኋላ ወደ ምክር ቤቱ መቅረቡ አቶ ሞጎስ ተናግረዋል። ምክር ቤቱ ህገ መንግስቱ አንቀጽ 48 ንዑስ አንቀጽ ሁለት ማሻሻያ በሙሉ ድምፅ ካጸደቀ በኋላ የክልሉ የምርጫና ምርጫ ስነ ምግባር አዋጅ ማሻሻያ ተወያይቶም አጽድቋል። በዚህ መሰረት እስካሁን ድረስ በክልሉ ምክር ቤት የነበረውን የመቀመጫ ብዛት 152፣ አሁን 38 መቀመጫዎች ተጨምረው ወደ 190 ከፍ እንዲል ተደርጓል። 152 መቀመጫዎች ማለትም 80 በመቶ በአብላጫ ድምፅ ያሸነፈ የፖለቲካ ፓርቲ ወይም የግል ተወዳዳሪዎች የሚያዝ ነው። 38 መቀመጫዎች ወይም በመቶ በምርጫ የተወዳደሩ ፓርቲዎች ከተለያዩ የምርጫ ጣቢያዎች የሚያገኙት ድምፅ ተሰብስቦ ባገኙት የድምፅ ብዛት አንጻር የሚከፋፍሉት ይሆናል ተብሏል። እነዚህ ድርጅቶች የተመደቡትን መቀመጫዎች ለመከፋፈል ቀድመው የተወካዮቻቸውን ስም ለምርጫ ኮሚሽን ማስገባት ይጠበቅባቸዋል ተብሏል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።